ይህ በቻይና የተመረተ የብስክሌት ደወል አሁን ዋጋው ስድስት የአሜሪካ ዶላር ሲሆን በሪፐብሊካኑ ፕሬዝዳንታዊ እጩ ዶናልድ ትራምፕ የቀረበው የተጨማሪ ቀረጥ እቅድ ተግባራዊ ከሆነ ዘጠኝ የአሜሪካ ዶላር ከስልሳ ሳንቲም ሊያወጣ ይችላል። በሌሎች ሀገራት ላይ ቀረጥ እንጥላለን። በመጨረሻ ሌሎች ሀገሮች ከሰባ አምስት ዓመታት በኋላ ለዓለም ላደረግነው ነገር ይከፍሉናል። በአንዳንድ ሁኔታዎች ደግሞ ቀረጡ ከበድ ያለ ሊሆን ይችላል። ይህ ማለት በትራምፕ እቅድ መሰረት ቻይና ሰር የሆኑ ምርቶች እስከ 60 በመቶ ቀረጥ ሊጣልባቸው ይችላል። በሌሎች ሀገራት ላይ ደግሞ እስከ 20 ከመቶ የሚደርስ ቀረጥ በጅምላ እንደሚጣል ትራምፕ ተናግረዋል። ትራምፕም ሆኑ የዲሞክራት ፓርቲ ፕሬዚዳንታዊ እጩ ካማላ ሀሪስ የስራ ዕድሎችን ወደ አሜሪካ መመለስ እንደሚፈልጉ ገልጸዋል። በቻይና ላይ የምንከተለው ፖሊሲ ዩናይትድ ስቴትስ የሀያ አንደኛውን ክፍለ ዘመን ውድድር አሸናፊ መሆኗን ማረጋገጥ አለበት። የባይደን አስተዳደር በትራምፕ የስልጣን ዘመን ወደ ሀገር ውስጥ በሚገቡ እቃዎች ላይ የተጣሉ ቀረጦች እንዲቀጥሉ አድርጓል። በግንቦት ወር ከቻይና ወደ አሜሪካ በሚገቡ የኤሌክትሪክ መኪናዎች ላይ የተጣለውን መቶ ከመቶ ቀረጥ ጨምሮ 18 ቢሊዮን ዶላር በሚያወጡ የቻይና ምርቶች ላይ ተጨማሪ ቀረጦችን እንደሚጥልም አስታውቆ ነበር። የባይደን አስተዳደር ቀረጦቹ በአንዳንድ ኢንዱስትሪዎች ላይ ያተኮሩና በጥንቃቄ የተወሰዱ መሆናቸውን ሲገልጽ የትራምፕ የቀረጥ እቅድ ግን ሰፊ አካሄድን የሚከተል በመሆኑ መካከለኛ ገቢ ያላቸውን የአሜሪካ ቤተሰቦች እስከ አራት ሺህ ዶላር የሚደርስ ተጨማሪ ወጪ ሊዳርግ እንደሚችል ገልጿል። ትራምፕ በበኩላቸው ሸማቾች በሚጣለው ቀረጥ ተጽዕኖ እንደማይደርስባቸው ገልጸው ተከራክረዋል። ለዋጋ ጭማሪ የሚዳርጉት ቻይና እና ለአመታት ሲዘርፉን የኖሩት ሀገራት ናቸው። ትራምፕ ይህን ይበሉ እንጂ ከቻይና በሚገቡ እቃዎች ላይ የሚጣለውን ቀረጥ የሚከፍሉት የቻይና የንግድ ተቋማት አለመሆናቸውን የአቅርቦት ሰንሰለት ባለሙያ የሆኑት ክሪስቶፈር ታንግ ያስረዳሉ። during the election years, everyone is promising the moon. ምርጫ በሚካሄድባቸው ሁሉም ዓመታት ልክ ጨረቃ እንደሚያወርዱ አይነት ቃል ይገባሉ። ነገር ግን እውነቱ ወደ አገር ውስጥ የሚገቡ ምርቶች ላይ የሚጣለው ቀረጥ የሚከፈለው በአሜሪካ ኩባንያዎች መሆኑ ነው። ስለዚህ ታንግ እንደሚሉት አንድ ቻይና ሰሪ የሆነ ቴሌቪዥን ኮስኮ ከተሰኘው የአሜሪካ የጅምላ መሸጫ ተቋም ሲገዛ የገቢ ቀረጡን የሚከፍለው ኮስኮ ራሱ ነው። የንግድ ተቋማት ከውጭ በሚያስገቡት ዕቃ ላይ ከፍተኛ ቀረጥ ሲገጥማቸው በሁለት መንገድ ነው የሚወጡት። አንደኛው እቃውን ለማስገባት የሚያወጡትን ከፍተኛ ወጪ ወደ ሸማቹ ማስተላለፍ፣ ሌላኛው ደግሞ የቻይና ፋብሪካዎች ዋጋ እንዲቀንሱ ማስገደድ ነው። የቻይና ኩባንያዎች ዋጋ እንዲቀንሱ ማስገደድ ለዝቅተኛ የምርት ጥራት እንደሚያጋልጥ ታንግ አክለው ይገልጻሉ። ወደ ሀገር ውስጥ በሚገቡ እቃዎች ላይ የሚጣል ቀረጥ በቻይና የተመረተ የሚል መለያ የተለጠፈባቸውን ምርቶች ሊቀንስ ይችላል። ነገር ግን ከቻይና የሚገቡ እቃዎች ይቀንሳሉ ማለት አይደለም የሚሉት ታንክ የሌላ ሀገር መለያ ምልክት ተደርጎባቸው ይገባሉ ይላሉ። ቻይና ለመግጣጠሚያ የሚያገለግሉ የተለያዩ የማምረቻ እቃዎችንና ክፍሎችን ወደ ቪትናም እና ህንድ ልካለች። እነዚህ ያለቁ ዕቃዎች ወደ ዩናይትድ ስቴትስ ይገባሉ። ስለዚህ በቻይና ላይ የሚደርሰውን ተጽዕኖ ስንመለከት፣ እንደውም ወደ ዩናይትድ ስቴትስ በቀጥታ ሳያስገቡ የበለጠ ምርት ወደ ውጭ ልካሉም። የዓለም ንግድ ድርጅት ቀረጥ ዝቅተኛ ገቢ ባላቸው ቤተሰቦች ላይ ያልተመጣጠነ ተጽዕኖ እንደሚፈጥር ያስቀምጣል። ይህ ማለት በቻይና ሰር ምርቶች ላይ 60 ከመቶ የገቢ ቀረጥ ከተጣለ ዘጠኝ የአሜሪካ ዶላር ከ60 ሳንቲም የሚያወጣ የብስክሌት ደወል ወይም ሌሎች ምርቶች ለአንዳንድ ሸማቾች ተደራሽ መሆን አይችሉም። በኤሊዛቤት ሊ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።